በሰማኒያ ሰባት ዓመት ዕድሜያቸው ባለፈው ሳምንት ያረፉትን የቀድሞዋን የእንግሊዝ ጠቅላይ ሚኒስትር ማርጋሬት ታቸርን የአደባባይ የክብር አሸኛኘት ለመከታተል ዛሬ በሺዎች የሚቆጠሩ ሰዎች በለንደን ጎዳናዎች ላይ ተኮልኩለው ውለዋል። ለለንደን ዛሬ ጠዋትና ረፋዱ የተለመደው የለንደን ገጽታ ጭጋጋማና ግራጫ ነበር ተብሏል። የጸጥታ ጥበቃውም እጅግ የጠነከረ እንደነበረ ነው የሚነገረው። በእርግጥ የጸጥታ ጥበቃው ጉዳይ ቀደም ሲልም የታሰበበትና የታቀደ ቢሆንም የከትናንት በስቲያው የቦስተን ማራቶን የሽብር ጥቃት ግን ለለንደን ተጨማሪ ግፊት የሰጣት ይመስላል። የሚስ ታቸር አስከሬን ያረፈበትን ሳጥን የተሸከመው የፈረስ ሰረገላ በለንደን ጎዳና ሲያልፍ የመጨረሻውን ክብር ሊገልጥ ግራና ቀኝ የቆመው ሰው ብዙ ነበር። የማርጋሬት ታቸር አስከሬን ከጸጥታ ጥበቃው ሌላ በደመቀ የክብር ዘብ አባላትና በወታደራዊ ክፍሎችም የታጀበ ነበር። በለንደን አደባባዮች ዛሬ የወጣው ሰው ክብርና ፍቅሩን የሚገልጥ ብቻም አልነበረም። የተቃውሞና ቁጣም የነበረባቸው አብረው ሰልፉ ላይ ውለዋል። ያጋጠመ የግጭት ታሪክ ግን የለም። በቅዱስ ጳውሎስ ካቴድራል ውስጥ ሁለት ሺህ ሐዘንተኞችና የታቸር አፍቃሪያን ፊት ሳጥናቸው ተንጋሏል። የአሁኑ የእንግሊዝ ጠቅላይ ሚኒስትር ዴቪድ ካምረን ከዓለም ዙሪያም ለንደን የገቡ የዛሬና የቀደሙ መሪዎችም በስፍራው ነበሩ። በፎክላንድ ደሴቶች ምክንያት በአውሮፓውያኑ የዘመን አቆጣጠር በ1982 ዓ ም ጦር ከገጠሟት አርጀንቲና ግን አንድም ባለሥልጣን አልተገኘም። ንግግሮች አልተደረጉም እንጂ የጸሎት ሥነ ሥርዓቱ በአግባቡ ተከናውኗል። እዚያ በአጭሩ የተናገሩት የለንደን ጳጳስ ሪቻርድ ቻርትረስ ብቻ ነበሩ። በጋለ የፖለቲካ እንካሰላንቲያ ውስጥ ከዘለቀ የሕይወት ማዕበል ባሻገር እነሆ ታላቁ ጸጥታ ሰፍኗል። እዚህ ያረፈችው የሰው ልጆች ሁሉ የጋራ ዕጣ ፈንታ ተቋዳሽ ከሆነው ከእኛ አንዷ ናት። ማርጋሬት ታቸር የእንግሊዝ ብቸኛዋ ሴት ጠቅላይ ሚኒስትር ናቸው። በዚያ ቢሮ ውስጥም በሃያኛው መቶ ክፍለ ዘመን የእርሳቸውን ያህል የቆየ ሌላ መሪ እንግሊዝ አታውቅም። በሥልጣን ላይ በቆዩባቸው አሥራ አንድ ዓመታት ያራመዷቸው ወግ አጥባቂ ፖሊሲዎች እንግሊዝን ወደ ሌላ ምዕራፍ አሸጋግረዋታል ይባላል። የማርጋሬት ታቸር አሻራ ዛሬም የቁጣና የፍቅር የድጋፍና የተቃውሞ ግጭቶችና ፍጭቶችን እያስነሳ ይታያል። ከቢሮአቸው ከተሰናበቱ ከ23 ዓመታት በኋላም ቢሆን ሚስታቸር ዛሬ በለንደን ጎዳና ለስንብት ሲያልፉ መንገዱን አጥሮት ከቆመው ሌላ በየመኖሪያና መሥሪያ ቤቱ መስኮት እየተንጠላጠለም የሸኛቸው ሰው ብዙ ነው። ጆዜፍ ቤትስ ከቤተሰቦቻቸው ጋር ወጥተዋል። ለስንብት እዚህ የመጣ ነው። ታላቋን ወይዘሮና ታላቋን መሪ ልንሸኝ ነው። ማይክል ቫርኔ ለዚህ የአሸኛኘት ሥነ ሥርዓት ለመድረስ ከሌላ ሀገር በረው ነው ለንደን የገቡት። እኔ እንግሊዛዊ ነኝ። የምኖረው ፈረንሳይ ውስጥ ነው ዛሬ ማለዳ ተነስቼ ለዚህ የአሸኛኘት ሥነ ሥርዓት ለመድረስ ከኦስትሪያ ነው በርሬ የመጣሁት። በ1983 ዓ ም እርሳቸውን ለማግኘት ታድዬ ነበር። ብርቱ ደጋፊያቸውም ነበርኩኝ። ለዚህች አገር ግዙፍና ድንቅ ተግባራትን ፈጽመዋልና እዚህ መገኘት እንዳለብኝ ተሰማኝ። ከለንደን ጭንቅንቅ ሁሉም አልነበርም። ለማርጋሬት ታቸር ክብርና ፍቅርን የሚገልጸው ዕድሜ የስልሳ ዓመት ነው የኖርኩትም በታቸር ዘመን ነው። ዘረኛና ወገንተኛ ይመስሉኛል። ሀገሪቱን ከፋፍለዋታል። በመቶ ሺዎች የሚቈጠሩ ሰዎችን ሥራ አሳጥተዋል። የበለጠ የግጭት ድባብን ፈጥረዋል። ይህንን አስተያየት የሰሙ ከነበሩ በአቅራቢያው የነበሩ ሰዎች ራባይ ሻውል ሮዜምብላት ደብለቅ አሉና፣ የተለየ ሐሳባቸውን ሰጡ። እስከ ወዲያኛው ዝም ማለት ነው ያለባቸው። ምንም መናገር ያለባቸው አይመስለኝም። ለዚህች አገር ታላቅ ሥራን ሠርታለች ባትሰራ እንኳ ለዚች አገር ላቧን አንጠፍጥፋለች የማርጋሬት ታቸር አስከሬን ሲያልፍ አጋጣሚውን ለማስታወስ ፎቶና ቪዲዮ የሚያነሱ ትርኢቱን ቆሞ በዓይነ ህሊናቸው የሚቀርጹ አንገታቸውንም ሰበር እያደረጉ የተሰናበቱ ብዙ ነበሩ የሚስ ታቸር ትሩፋትና አሻራ ለዘመናት የሚዘልቅ ነው ይላሉ ለንደን ውስጥ የሚኖሩት አሜሪካዊት ሮቢን በታሪክ ላይ አሻራቸውን የማናውራቸው ነገር ጥያቄ የለውም። በፖለቲካ መስክ ውስጥ ሰዎች በጣም ጠንካራ የሆኑ አስተያየቶች ከሁለቱም ወገኖች አሏቸው። ለታሪካዊነቱ ግን እዚህ መገኘቴ በጣም ጥሩ ሆኖ ተሰምቶኛል። የማርጋሬት ታቸር አስከሬን ወደ ቅዱስ ጴጥሮስ ካቴድራል ሲያልፍ በየመንገዱ ላይ የጭብጨባ ተርታ Îi cățelau neapărat Margaret Thatcher goodbye